ኦሪት ዘፀአት ምዕራፍ ስድስት። እግዚአብሔርም ሙሴን አለው፣ በጸናች እጅ ይለቅቃችኋልና፣ በጸናችም እጅ ከምድሩ አስወጥቶ ይሰድዳችኋልና፣ አሁን በፈርዖን የማደርገውን ታያለህ። እግዚአብሔርም ሙሴን ተናገረው፣ አለውም እኔ እግዚአብሔር ነኝ ለአብርሃምም ለይስሐቅም ለያዕቆብም ሁሉን እንደሚችል አምላክ ተገለጥሁ። ነገር ግን ስሜ እግዚአብሔር አልታወቀላቸውም ነበር። የተሰደዱባትንም ምድር የእንግድነታቸውንም የከነዓንን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳኔን አቆምሁ። ደግሞ እኔ ግብፃውያን የገዙአቸውን የእስራኤልን ልጆች ልቅሶ ሰማሁ። ቃል ኪዳኔንም አሰብሁ። ስለዚህም ለእስራኤል ልጆች እንዲህ በላቸው፣ እኔ እግዚአብሔር ነኝ፤ ከግብፃውያንም ባርነት አወጣችኋለሁ፣ ከተገዥነታቸውም አድናቸዋለሁ፣ በተዘረጋ ክንድ በታላቅ ፍርድም እታደጋችኋለሁ። ለእኔም ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክም እሆናችኋለሁ። እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደ ሆንሁ ታውቃላችሁ። ለአብርሃምና ለይስሐቅ ለያዕቆብም እሰጣት ዘንድ ወደ ማልሁላት ምድር አገባችኋለሁ። እርሷንም ርስት አድርጌ እሰጣችኋለሁ። እኔ እግዚአብሔር ነኝ። ሙሴም ይህን ለእስራኤል ልጆች ተናገረ። እነርሱ ግን ከሰውነታቸው መጨነቅ ከከባዱም ሥራ የተነሣ ቃሉን አልሰሙትም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ግባ፤ የእስራኤልንም ልጆች ከአገሩ ይለቅቅ ዘንድ ለግብፅ ንጉሥ ለፈርዖን ንገር። ሙሴም በእግዚአብሔር ፊት እነሆ፣ የእስራኤል ልጆች አልሰሙኝም፤ እንዴትስ ፈርዖን ይሰማኛል? ይልቁንም እኔ ከንፈረ ቈላፍ ነኝ ብሎ ተናገረ። እግዚአብሔርም ሙሴንና አሮንን ተናገራቸው የግብፅ ንጉሥ ፈርዖንም የእስራኤልን ልጆች ከግብፅ እንዲያወጣቸው ይነግሩት ዘንድ አዘዛቸው። የአባታቸውም ቤት አለቆች እነዚህ ናቸው። የእስራኤል የበኵር ልጅ የሮቤል ልጆች ሄኖኽ፣ ፈሉስ፣ አስሮን፣ ከርሚ። እነዚህ የሮቤል ወገኖች ናቸው። የስምዖንም ልጆች ይሙኤል፣ ያሚን፣ አሃድ፣ ያኪን፣ ዶሃር፣ የከነዓናዊቱም ልጅ ሳኡል። እነዚህ የሰምዖን ወገኖች ናቸው። እነዚህ እንደ ወገኖቻቸው የሌዊ ልጆች ስሞች ጌድሶን፣ ቀዓት፣ መራሪ ናቸው። የሌዊም የሕይወት ዘመን መቶ ሠላሳ ሰባት ዓመት ነው። የጌድሶንም ልጆች እንደ ወገናቸው ሌቦን፣ ሰሜኢ ናቸው። የቀዓትም ልጆች እንበረም፣ ይስዓር፣ ኬብሮን፣ ኡዝኤል ናቸው። የቃትም የሕይወቱ ዘመን መቶ ሠላሳ ሦስት ዓመት ነው። የሜራሪ ልጆች ሞሖሊ፣ ሙሲ ናቸው። እነዚህ እንደ ትውልዳቸው የሌዊ ወገኖች ናቸው። እንበረምም የአጎቱን ልጅ ዩካብድን አገባ፣ አሮንና ሙሴንም ወለደችለት። የእንበረምም የሕይወቱ ዘመን መቶ ሠላሳ ሰባት ዓመት ነው። የይስዓር ልጆች ቆሬ፣ ናፌግ፣ ዝክሪ ናቸው። የኡዚኤል ልጆች ሚሳኤል፣ ኤልዳፋን፣ ስትሪ ናቸው። ኤሮንም የአሚናዳብን የናኦስንን እህት ኤልዛቤጥን አገባ። እርሷም ናዳብን፣ አብዩድን፣ አልዓዛርን ኢታምርን ወለደችለት። የቆሬ ልጆች አሴር፣ ሕልቃና፣ አብያሳፍ ናቸው። እነዚህ የቆሬ ልጆች ወገኖች ናቸው። የአሮንም ልጅ አልዓዛር ከፉትኤል ልጆች ሚስት አገባ። እርስዋም ፊንሐስን ወለደችለት። እነዚህ እንደ ወገናቸው የሌዋውያን አባቶች አለቆች ናቸው። እነዚህ አሮንና ሙሴ እግዚአብሔር ከግብፅ ምድር በየሠራዊታቸው የእስራኤልን ልጆች አውጡ ያላቸው ናቸው። እነዚህ የእስራኤል ልጆች ከግብፅ ያወጡ ዘንድ ከግብፅ ንጉሥ ከፈርዖን ጋር የተነጋገሩ ናቸው። እነዚህ ሙሴና አሮን ናቸው። እግዚአብሔርም ከግብፅ አገር ሙሴን በተናገረው ቀን እንዲሆነ፣ እግዚአብሔር ሙሴን እኔ እግዚአብሔር ነኝ፣ እኔ የምነግርህን ሁሉ ለግብፅ ንጉሥ ለፈርዖን ንገር ብሎ ተናገረው። ሙሴም በእግዚአብሔር ፊት እነሆ እኔ ከንፈረ ቈላፍ ነኝ እንዴትስ ፈርዖን ይሰማኛል? አለ።